ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችሁ የአርብ ሐምሌ 18 2006 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሻው ሄኖክ ሰማእግዜር ነኝ። በምሽቱ ዝግጅት በኢትዮጵያና በሌሎች አገሮች በእናቶችና ሕፃናት ዙሪያ የግብረ ሰናይ ድርጅታቸው በስፋት የሚሰራው ባለጸጋ ቢል ጌትስ የሕፃናትን ህይወት ለማዳን በመንግስታት ወይም በሀገሮች መካከል ያንን ያህል ምርጫ እንደማያደርጉ ገልጸዋል። የኤችአይቪ ቫይረስን ለመተላለፍ ሊከላከል ይችል ይሆናል የተባለ አዲስ መድኃኒት እንደተገኘ በአውስትራሊያ ከሚካሄደው የዓለም የኤድስ ጉባኤ የተሰማ ዜናም ይዘናል። ከመደበኛ ስርጭቶች ባህልና ማኅበረሰብ፣ እንዲሁም የአሜሪካ መዝናኛ ስርጭት ዝግጅት ተካተዋል። እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። ለምሽቱ የዓለም ዜናዎች አዲሱ አበበ እንደምን አምሽታችኋል። አንድ የአልጄሪያ አውሮፕላን ትናንት ማሊ ላይ ወድቆ የተከሰከሰው በሚሳይል ተመትቶ ሊሆን ይችላል የሚለውን ግምት ባለስልጣናት የተቀበሉት አይመስልም። ይሁንና ብዙ ጥያቄዎች እየተነሱ ነው። በአውሮፕላኑ ቢያንስ 116 ሰዎች ተሳፍረው ነበር። በህይወት የተረፈ እንደሌለ የፈረንሳዩ ፕሬዚዳንት ፍራንሷ ኦላንድ አስታውቀዋል። የአሜሪካ ድምፅ ራዲዮ ዘጋቢ ሊሳ ብራያንት ከፓሪስ የላከችው ዘገባ አለ በሶስት ሰዓት የዜና እወጃ ይቀርባል። እስራኤል በሐማስ ላይ በጀመረችው ወታደራዊ ጥቃት ጋዛ ሰርጥ የሚገኙ አያሌ የመኖሪያ ቤቶችን ዛሬ አርብ በቦምብ ደብድባለች። የተኩስ አቁም ውል ለማስማማት የተያዘው ጥረትም እንደቀጠለ መሆኑ ታውቋል። ፍልስጤማውያን ባለሥልጣናት እንዳስታወቁት ዛሬ አርብ ከሞቱት መካከል አንዱ የእስላማዊ ጂሃዲስት የፕሮፓጋንዳ አባልና ልጁ ሲሆኑ ይህም ጋዛ ሰርጥ የተገደሉትን የሟቾች ቁጥር ወደ ስምንት መቶ ያደርሰዋል። የእስራኤል ካቢኔ ዛሬ አርብ ይሰበሰብና አንድም ለ18 ዓመታት የዘለቀውን የወታደራዊ ዘመቻ ማስረዘም ይቻል እንደሆን አሊያም ለአምስት ወይም ለሰባት ቀናት በሚኖረው የተኩስ አቁም ወቅት አንዳች ድርድር ማድረግ ይቻል እንደሆን ይወስናል። ይህ በእንዲህ እንዳለ በዌስት ባንክ ማለትም በምዕራቡ ዳርቻ የሚኖሩ ፍልስጤማውያን በጋዛ ሰርጥ ከሚገኙት ጋር ያላቸውን አንድነትና ድጋፍ ለመግለጥ ህዝባዊ ሰልፍ እንደሚያካሄዱ ታውቋል። ሩሲያ ምስራቅ ዩክራይን ውስጥ ወደሚገኘው የዩክራይኑ ወታደራዊ ይዞታ ላይ እየተኮሰች ነው ስትል ዩናይትድ ስቴትስ ከሰሰች። ይህ ሩሲያ የምታካሄደው ጥቃት በዩክራይንና በአፍቃሬ ሩሲያ ተገንጣዎች መካከል ያለውን ውጊያ የሚያባብስ ለመሆኑ ግልጥ የሆነ መረጃ ነው ሲሉ አንድ የዩናይትድ ስቴትስ መከላከያ ሚኒስቴር ቃል አቀባይ ተናግረዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪ ሃርፍ እንዳስታወቁት ከሆነም ሩሲያ ከበድ ያሉና የበለጠ ኃይል ያሏቸው ተወንጫፊ ሮኬቶችን ለተገንጣዮቹ ለማቀበል እቅድ እንዳላት እርሳቸው ማለትም ቃል አቀባይዋ የስለላ ወዳጆቻችን ካሏቸው ዘንድ ዋሽንግተን አዲስ መረጃ አግኝታለች። ቃል አቀባይዋ የስለላ ወዳጆች ስለተባሉት ማንነትም ሆነ ምንጭ ከመናገር ተቆጥበዋል። ኢራን ሶስት የዩናይትድ ስቴትስ ጋዜጠኞችን በቁጥጥር ስር እንዳዋለች አንድ የአገሪቱ ባለስልጣን አረጋገጡ። ዋሽንግተን ፖስት ጋዜጣ እንደዘገበውም ቴሄራን ውስጥ የተመደበው ሪፖርተሩ ባለቤቱና፣ ሌሎች ሁለት አሜሪካውያን ጋዜጠኞች ናቸው የታሰሩት። የትናንት ሐሙስ የወጣው የፖስት ዘገባ እንዳመለከተው ከሆነ ዘጋቢው ጄሰን ራዚያን እና ባለቤቱ ባለፈው ማክሰኞ ማታ ነው ቴሄራን ውስጥ በቁጥጥር ስር የዋሉት። እንደ አውሮፓ አቆጣጠር ከ2012 ጀምሮ ቴህራን ውስጥ የዋሽንግተን ፖስት ዘጋቢ የነበረው የ38 ዓመቱ ረዚያን የዩናይትድ ስቴትስም የኢራንም ዜግነት አለው። ዋና ቢሮ አረብ ኤምሬትስ ውስጥ ለሆነው ለዘ ኔሽንስ ጋዜጣ ትዘግብ የነበረችው ኢራናዊቷ ባለቤቱ የጋኔሽ ሳሌህ ለዩናይትድ ስቴትስ ነዋሪነት አመልክታ እንደነበርም ታውቋል። ሌሎች ሁለቱ የታሰሩት አሜሪካውያን የፎቶግራፍ ጋዜጠኞች መሆናቸውንም ፖስት ዘግቧል። በአፍጋኒስታኑ ድጋሜ ፕሬዚዳንታዊ ምርጫ ከተሰበሰቡት የድምፅ መስጫ ሳጥኖች መካከል 60 ከመቶ የሚሆኑት ካቡል መድረሳቸውን አንድ የአፍጋኒስታን ነጻ የምርጫው ኮሚሽን ባለሥልጣን አስታወቁ። ይሁንና ባለሥልጣኑ ኑር መሐመድ ኑር ዛሬ አርብ እንደገለጡት ከተሰጡት 8.1 ሚሊዮን ድምፆች ውስጥ አንድም ድምፅ ውድቅ አልተደረገም ምክንያቱም አሉ ድምፅን ውድቅ የማድረግ ስነ ስርዓት ገና ተግባራዊ አልሆነምና። ነጻው የአፍጋኒስታን ምርጫ ኮሚሽን ለዚህ ስርዓት መስፈርት እንዲሆኑ የቀረቡ ሐሳቦች እንዲጸድቁለት በዛሬው ቀን ከተባበሩት መንግስታት ጋር እየተወያየ መሆኑንም ኑር ጨምረው ተናግረዋል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በተሸመገለው ስምምነት መሠረት ሁለቱ የአፍጋኒስታን ፕሬዚዳንታዊ ምርጫ ተፎካካሪዎች የተባበሩት መንግስታት በሚያጸድቀው ውጤት ለመስማማት ፈቃደኞች መሆናቸውም ይታወቃል። ይህ በእንዲህ እንዳለ የታሊባን ነውጠኞች 14 ሰዎችን እንደገደሉ የአፍጋኒስታን ባለሥልጣናት አስታውቀዋል። አማጽያኑ ዛሬ አርብ ጠዋት ወደ ካቡል ይጓዙ የነበሩት ሶስት ተሽከርካሪዎችን ጎር ጠቅላይ ግዛት ውስጥ አቁመው ሲያበቁ ነው ጥቃቱን ያካሂዱባቸው ብለዋል ባለስልጣናት። በፖሊስ መግለጫ መሰረት ታጣቂዎቹ ሰዎቹን በሰልፍ ከደረደሩ በኋላ ጭንቅላትና ደረታቸውን መትተው ነው የገደሏቸው። ሁሉም የሻያት ሙስሊም አባሎች ናቸው ተብሏል። ዜናው አበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ የማስተናግዳችሁ ሄኖክ ሰማእግዜር ነኝ። የህጻናትን ህይወት ለማዳን መንግስታት ወይም በአገሮች መካከል ያንን ያህል ምርጫ እንደማያደርጉ የኮምፒውተር ባለጸጋው ቢል ጌትስ ተናገሩ። በኢትዮጵያ ድርጅታቸው ማለትም የቢልና ሜሊንዳ ጌትስ ፋውንዴሽን እስከ ዛሬ በሠራው ስራ እንደተደሰቱና ተጨማሪ መርሃ ግብር ለመዘርጋት እንዳሰቡ ገልጸዋል። ትናንት ሐሙስ ከአዲስ አበባ ዩኒቨርሲቲ የተሰጣቸውን የክብር ዲግሪ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እጅም ተቀብለዋል። ትናንት ማምሻው ላይ ለጋዜጠኞች የሰጡትን መግለጫ መለስካቸው አመሃ በአዲስ አበባ ተከታትሏል። የቢል ኤንድ ሜሊንዳ ጌትስ ፋውንዴሽን ተጣማሪ ሊቀመንበርና በሀብታቸው ስፋት በዓለም ስማቸው መጀመሪያ የሚጠራው ቢል ጌትስ በሰጡት ጋዜጣዊ መግለጫ የድርጅታቸውን የስራ ትኩረት በማያጠራጥር መልኩ አብራርተዋል። አጭር የመግቢያ ንግግር ካደረጉ በኋላ መድረኩን ለጋዜጠኞች የከፈቱት ጌትስ የተለያዩ ጥያቄዎች ተሰንዝሮላቸዋል። አንዱ የቀረበላቸው ጥያቄ ድርጅቱ እርዳታ በሚሰጥባቸው አገሮች ያሉ የሰብአዊ መብት አያያዞችን ከተመን የሚያስገባው መቼና እንዴት ያለ ሁኔታ ሲፈጠር ነው የሚል ነበረ። በመጀመሪያ ዋና ነገር ነው ያሉትን የድርጅታቸውን እምነት ያስቀምጣሉ። ከዚህ እምነታቸው ተነስተውም የሕፃናትን ሕይወት ለማትረፍ በመንግስታት መካከል ምርጫ ለማድረግ ብዙ እንደማይቸገሩ ነው። በየትኛውም ሀገር ያሉ ሕፃናት በሕይወት የመኖር መብት አላቸው የሚል አመለካከት አለኝ እና ለምሳሌ ሕፃናት በፈንጣጣ እንዳይሞቱ ለሰሜን ኮሪያ ሕፃናት የፈንጣጣ ክትባት የሚውል ገንዘብ ሰጥተናል። ግን ስለ ሰሜን ኮሪያ መንግሥት ብዙ ጥሩ ነገሮችን መናገር የምችል አይመስለኝም። ይሁንና አንድ ሰው የሰሜን ኮሪያ ሕፃናት መንግሥታቸው መጥፎ በመሆኑ ምክንያት በፈንጣጣ ይሙቱ ብሎ አይከራከርም። ስለዚህ ሕፃናትን የመርዳት ጥያቄ ሲመጣ ያንን ያህል አንመርጥም። እንኳን መንግሥታት ባሉባቸው አገሮች መንግሥት የላቸውም በሚባሉ አገሮችም ለአደጋ የተጋለጡትን ሕፃናት ለመታደግ ድርጅታቸው እንደሚገባ ይናገራሉ። የምርት እድገት ሊጨምሩ የሚችሉ የቴክኖሎጂ ውጤቶችን በስራ ላይ ለመዋል ከተቻለም የማታ ማታ ውጤቱ መልካም እንደሆነ ቢልጌትስ ይሞግታሉ። በኢትዮጵያ ውስጥ ከአስራ አምስት ዓመታት ያላነሰ ጊዜ ድርጅታቸው በጤናና በግብርናው ዘርፍ ሰፊ ድጋፍ እየሰጠ እንደሆነም ማስረጃዎች ይናገራሉ። ቢልጌትስ እንዳሉት በሁለቱ ዘርፎች በኢትዮጵያ ብዙ መሻሻል ታይቷል። በከብት እርባታ በኩል አዲስ መርሃ ግብር ለመዘርጋት እየታሰበበት እንደሆነም ይፋ አድርገዋል። እዚህ በምንሰራቸው ፕሮጀክቶች ብዙ መሻሻል መታየቱ በጣም የሚያስደስት ነው። እንደ ከብት እርባታ የመሳሰሉት አዳዲስ መርሃ ግብሮች ሥራ ለመጀመር የሚያስችል ምክክርም ከመንግሥት ጋር እያደረግን ነው። የዚህም ምክንያቱ የቀደሙ ግንኙነታችን ያረኩን በመሆኑ ነው። ዛሬ ከአዲስ አበባ ዩኒቨርሲቲ የተሰጣቸው የክብር ዶክትሬት ዲግሪም እንዳስደሰታቸውና ትልቅ ክብር እንደሚሰማቸው ተናግረዋል። ከሁሉ በላይ ደግሞ ያለው የሥራ መልካም ትብብር ምስክር ነው ብለዋል። እንዲህ እንደ ኢትዮጵያ ያለ በምሠራው ሥራ ከሚተባበረኝ አካል ይህን አይነቱን ዲግሪ በማግኘቴ የሚያኮራኝ ነው ደግሞ እውነተኛ ዲግሪ ኖሮኝ ስለማላውቅ ሌላ ተጨማሪ የክብር ዲግሪ ማግኘቴ የትምህርት የምስክር ወረቀቶችን ያጠናክርልኛል። በጋራ ለሠራነውና ወደፊት ለሚቀጥለው ትብብራችንም ይህ ትልቅ ዕውቅና ይመስለኛል። በድርጅቱ ሥራ ባለቤታቸው ሜሊንዳ ጌትስም በእኩል ደረጃ እንደሚሳተፉ የገለጹት ጌትስ ወደ ኢትዮጵያ ከእሳቸው የበለጠ የሚመጡት ሜሊንዳ ጌትስ እንደሆኑም አስረድተዋል። ቢል እንድ ሜሊንዳ ጌትስ በኢትዮጵያ ውስጥ በጤናውና በግብርናው ዘርፍ በብዙ መቶ ሚሊዮን ዶላር የሚገመት ድጋፍ እንደሚሰጥም ታውቋል። መለስካቸው አማሃ ከአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከምሽቱ አንድ ሰዓት ከ10 ደቂቃ ሆኗል። በ1430 መካከለኛ ሞገድ ከአሜሪካ ድምፅ ሬዲዮ የሚተላለፈው ስርጭት ይቀጥላል። ኤድስን የሚያስከትለውን ኤችይቪ ቫይረስን ወይም ወረር በመከላከል በሕክምና ረገድ ከቅርብ ዓመታት ወዲህ በጉሊህ የሚታይ መሻሻል ታይቷል። በአሁኑ ወቅት በሚካሄደው ዓለም አቀፍ የኤድስ ጉባኤ ኤችይቪን መተላለፍን ሊከላከል ይችል ይሆናል የተባለ አዲስ መድኃኒት እንደተገኘም ታውቋል። የአሜሪካ ድምፅ ሬዲዮ ዘጋቢ አኒታ ፖል ከሜልበርን አውስትራሊያ የላከችውን ዘገባ አዳነች ሳይ የታቀርበዋለች። የኤችይቪ ሕክምናን አስመልክቶ የታየው ውጤት በአሁኑ ወቅት ሜልበርን ኦስትሬሊያ በመካሄድ ላይ ባለው ሀያኛው የኤድስ ዓለም አቀፍ ጉባኤ ተሞግሷል። ሆኖም ክርክርም ማስነሳቱ አልቀረም። የተባበሩት መንግስታት ድርጅት የኤድስ ክፍል ኃላፊ ዶክተር ሉዊዝ ሎሬስ የተገኘው ጥሩ ውጤት የተሻለ ህክምና ማስገኘቱ ብቻ ሳይሆን መከላከያው መድኃኒት በክኒን መልክ መሆኑም ጭምር ነው ብለዋል። መድኃኒቱ ህይወት ከማትረፍ አልፎ የኤድስን መስፋፋት በመግታት ረገድ አብይ መሳሪያ ሊሆን እንደሚችል እየተረዳን ነው። የህክምናውን ይዘት ማስፋት በተለይም ከጅምሩ አንስቶ የማከሙ ጉዳይ ኤድስን በማጥፋት ረገድ አብይ ሚና ሊኖረው እንደሚችል አያጠራጥርም። ዶክተር ሎሬዝ የተናገሩት ጉባኤውን ስላስፈነጠዘው ፕሪ ኤክስፖዠር ፕሮፍላክሰስ ስለተባለው አስቀድሞ ለመከላከል ስለሚያስችለው አዲስ የኤች አይ ቪ መከላከያ መድኃኒት ነው። ትሩቫዳ የተባለው ክኒን የኤች አይቪን መተላለፍ በመከላከል ረገድ እስከ 75 ከመቶ ስኬት እንዳስገኘ ለአንሰንት በተባለው ስለ ህክምና የሚዘግብ መጽሔት ላይ በቅርቡ የወጣ ጥናት አመልክቷል። ጄምስ ሩኒ በኤድስ ላይ በሚካሄደው ጦርነት በአህጽሮት ፕሬፕ ስለተባለው መድኃኒት አዲስ ስትራቴጂ ያብራራሉ። የኤች አይቪ መድኃኒትን ብዙውን ጊዜ በሽታው የያዛቸውን ሰዎች ለማከም ጥቅም ላይ የማዋል ስትራቴጂ ነው። በአሁኑ ወቅት ግን በኤች አይቪ የመያዝ አደጋ ለሚያንዣብብባቸው ሰዎች የሚሰጥ መከላከያ ክኒን ነው። ኤች አይቪ ኤድስን በመታገል ተግባር የሚሳተፉት ጋስ ክሬንስ ግን ስለ አዲሱ መድኃኒት ለመፈንጠዝ መቸኮል አያስፈልግም ይላሉ። ብዙ ሰዎች ኤድስ ሳይኖርባቸው በሽታውን ለመከላከል ብቻ መድኃኒቱን ከመውሰድ ይልቅ ኮንዶም መጠቀምን ሊመርጡ እንደሚችሉ ኬርንስ ይናገራሉ። አሁን ገና ገና ነው። ፕሬፕ እያዘገመ ቀስ እያለ ነው የሚመጣው። ቅጽበታዊ ለውጥ አይሆንም። በዛም ላይ ለአንዳንድ ሰዎች መፍትሄ ላይሆን ይችላል። ደቡብ አፍሪካ ያሉ ተመራማሪ ብራያን ኬንያምባ በኤድስ እጅግ የተጎዱት ከሰሐራ በመለስ ያሉት የአፍሪካ ሀገሮች በመሆናቸው አዲሱን ፕሬፕ መድኃኒት የማግኘት እድል እንዲያገኙ ያስፈልጋል ብለዋል። በሀገራቸው ደቡብ አፍሪቃ የኮንዶም መጠቀም ልምድ በጣም እየቀነሰ እንደሆነ ጥናቶች ያመለክታሉ ብለዋል። ደቡብ አፍሪቃ ከዓለም የበዙ በኤች አይቪ የተያዙ ሰዎች እንዳሏት ይታወቃል። ከስድስት ሚሊዮን በላይ ደቡብ አፍሪካውያን ኤች አይቪ አለባቸው። ስለሆነም አሁንኑ ለአዲሱ መድኃኒት ተደራሽነት እንዲኖር ያስፈልጋል ብለዋል ደቡብ አፍሪካዊ ተመራማሪ። በአሁኑ ወቅት ሜልበርን ኦስትሬሊያ በመካሄድ ላይ ባለው ሀያኛው ዓለም አቀፍ የኤድስ ጉባኤ ተሳታፊዎቹ መስማት የሚፈልጉት ነገር የሳይንስ ምሁራን የሚሉትን ነው። ምሁራኑ ኤድስን ሊያድን የሚችል መድኃኒት ወደ ማግኘት እየተቃረቡ እንደሆነ እየገለጹ ነው። ተከታዩ ዘገባችን ባህልና ማህበረሰብ። ላለፉት በርካታ አያሌ ሳምንታት የተመልካቾቹን ልብ ሰርቆ ከቴሌቪዥኑ መስኮት ጋር ያጎራበተን ያዋደደን የብራዚሉ ሀያኛው የዓለም እግር ኳስ ዋንጫ ውድድር በግሩም የአጨዋወት ጥበባቸው የተማረክንላቸው ተጫዋቾችና ቡድኖች በእጅጉ ያስደመሙን በአስገራሚ ገጠመኞች አጓጊው የፍጻሜ ጨዋታዎች ትውስታና ብዙ ብዙ አብረውን የሚዘልቁ በአይቀሬነት የምናስታውሳቸው የባህልና የማህበረሰብ ቅንብር ለምሽቱ የያዛቸው ዝግጅቶች ናቸው። በዚሁ የዓለም ዋንጫ ለአንድ የተሽከርካሪዎች ኩባንያ በሰሯቸው ሶስት የቴሌቪዥን ማስታወቂያዎች መነሻነት የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ካወያያቸው ዳዊት መስፍንና እዝራ ውቤ ጋር የጀመረውን ቆይታ የመጨረሻ ክፍል ለምሽቱ ይዞ ቀርቧል። ይሄ አሁን ዳዊት ያነሳው መረዳዳቱ፣ በር መክፈቱ፣ እድል መስጠቱ እናንተም እንደ ባለሙያ እንደ ጥበብ ሰው በፈጠራ ጥበብ ሂደት ውስጥ በምታደረጓቸው ስራዎች ቀደም ብዬ በመግቢያው እንደ ጠቆምኩት ሌሎችም ማነቃቃት ትችላላችሁ። ይህን ፕሮግራም የሚከታተሉ ወጣቶች የእግር ኳስ ፍቅር ያላቸው ከተመልካቾቻቸው አንዱ የሆኑት ይሄ እድል የመኖሩን ያህል በጥበብ ውስጥ የቱን ያህል ትልቅ ቦታ ሊያደርስ የሚችል ነገር መስራት ይቻላል የሚለውን ጥያቄ ሊያነሱ ይችላሉ። ሳሊ ሊሆኑ ይችላሉ በሙዚቃው በቪዲዮ ቅንብሩ በተለያየ መስክ ያሉ ሊሆኑ ይችላሉ። እናንተ ለመጣችሁበት ይሄ ረድቶኛል፣ በዚህ መንገድ መከተል የበለጠ እድል የሚከፍት ይመስለኛል የምትሉት ልታካፍሉ የምችሉት ነገር ካለ፣ እዝራ ከአንተ ልጀምር። በእኔ ልምድ ነው የማካፍለው። ያው ምንም መልስን አለመጠበቅ። አይ ቲንክ በአብዛኛው ሳሌዎች የሆነ ነገር ሰርተን የሆነ ነገር እንጠብቃለን እና መልስ ካላገኘን በጣም ተስፋ እንቆርጣለን። ግን ተስፋ ለመቁረጥ ነው፣ ምንም መልስ አይጠብቁ። ስራውን መስራት ነው ያለማቋረጥ መስራት ነው። ምን ስራው ስራውን ለማሳደግ እስከሆነ ድረስ መልስ ቢኖር ባይኖርም አንድ የሰራ ስራ ለሚቀጥለው የሚያስተላለፍ ደረጃ ነው እና ራሳችን እድገት የሚጠቅም እስከሆነ ድረስ ግዴታ የና ተመልካች አይነት፣ ይሄ ዘመድነት ያለ ነው አለ። ለምሳሌ ጋለሪ ሲሰቀል ያው ሰው እንዲያየውን አርቲስት የሚያስቀምጠው አይደለ። እና አርቲስቱን ላይ ተመልካች እንደዚህ ግዴታ የሚያስፈልግ ነገር ይመስላል፣ ግን ማያስፈልግበትም ሁኔታ ይኖራል። ና ተስፋ ለመቁረጥ ነው እና መስራት ነው። በተለይ ደግሞ በተቻለ መጠን ከራስ ስራ ወጥቶ ደግሞ ሌሎች እንደ ራስ አይነት አምሳያ የሆኑ ሰዎችን ማግኘትን በጣም አስፈላጊ ነው። ምክንያቱም ያ እንደ ማህበረሰብ ይፈጥራል ሀሳብ የመለዋወጥ አለ እዚህ አንዳንድ ጥሩ ገጠመኞች፣ እድሎች ካሉ እርስ በርስ የመካፈል አንዱ ለአንዱ ሊያሳልፍ ለምሳሌ እኔ አንድ ሰው ሙዚቃ ነገር ስራ ከፈለገ እኔ ግን ያ እደውል አውቃለሁ ግን ሙዚቃ ስለማልሰራ ሙዚቃ ለሚሰራ ጓደኛ እነግረዋለሁ እሱ እንዲሰራ እንደ ማለት ነው። እና በዛም በኩል እሱን ረዳው ማለት ነው። እና አሁን ልክ ዳዊት እንዳደረገው ማለት ነው። ይሄ አይነት ኔትወርክ ወይንም ከራስ ስቱዲዮ ወጥቶ እንደ ራስ አምሳያ ሰው ጋር በቃ ኮሚኒኬሽን መስጠት በጣም አስፈላጊ ነው እና ተስፋ አለመቁረጥ ነው። ተስፋ አለመቁረጥ ከሌሎች የሚሰጥ ምላሽን ሳይጠብቁ በስራው ላይ መትጋት ብልሃል። ያ የሚጠበቀው ምላሽ ኋላ ላይ መምጣቱም አይቀርም። እንዳልከው ተግቶ ከሰራ በራሱ መንገድ መምጣቱ አይቀርም። ና አንጠብቅ ምትል ይመስላል። ግሩም ነው። እዝራ ዳዊት፣ ወደ አንተ ልመጣ ነው። አንተስ እንዲህ ትልቅ የሚባል ስራ ለመስራት የሚያስችለው መንገድ ከትንንሾቹ ደረጃዎች ነው የሚጀምረው። ና እነኛን ትንንሽ የማይታዩ ደረጃዎች ይዘው ለተነሱ የእናንተን ፈለግ ለሚከተሉ ምን መንገድ አለ የትኛው መንገድ የበለጠ ያጠነክራል ይረዳል ትላለህ እዝራ እንዳካፈለን ሁሉ ያንተንም አስተያየት ስጠን አንዳንዴ በትንሹ መጀመር አን ጥሩ ነገር ኢትዮጵያኖች ሆነን አብረን መተጋገዝ ብንል አሁን የእዝራ ብታይ ና የወንዱን ብታይ ከሁለቱም ጋራ ሞክሬ ነበር ወንዱ ጋራ የሆነች ትንሽ ስራ ነበረች ና ገንዘብም አልነበረውም ወንዱ ረዳኝ ይሄም ለሀንዴ ነበረ በእሱ የተነሳ እሱን አስተዋወቅኩት አንዴ ጋራ ስራውን አዩ። የኩባንያው የአክቲቬት ፒክቸርን ስራ አዩ ደሳላቸው። ከዛ እዚህ ፊፋ ላይ ያደረሰው። የእዝራም ደግሞ ብታይ፣ ከዚህ በፊትም እሱም እንዳለው የኢትዮጵያን ባህል በጣም በቆንጆ በአዲስ ኮሚኒኬሽን አድርጎ የሚሰራ ልጅ ስራው በጣም ደስ ይለኛል። እና ሞክሬ ነበር ከዚህ በፊት ከሱ ጋር ለመስራትና እና ይሄኛው የፊፋ ጊዜ ሲመጣ ገንዘብ ነበረኝ። ሰራልኝ። በጣም ደሳለኝ እና እንደዚሁ በትንሹ ሆነ በትልቁ መረዳዳት አለብን። አንዳንዴ ጊዜ አንተም እንዳልከው አንዳንዴ ጦርነቱ በትንሹ መጨመር በትንሹ አንድ ነገር ትሞክርና ከሰራልህ የሚቀጥለው ላይ ትሄዳለህ። እና ይሄ መረዳዳት የምለው ነገር ለምንድን ነው እሱ ጋ የምመለሰው? ብዙ ጊዜ የሃንዴን አሁን ብታይ የሳውት ኮሪያ ካምፓኒ ነው። ኢትዮጵያ ሳውት ኮሪያን በጣም ረድታለች። የኮሪያ ጦርነት ጊዜ ያኔ ኢትዮጵያ መርዳት ብቻ ሳይሆን አባቴም ያኔ ተዋግቶ ነበረ እና ሲነግረኝ ኢትዮጵያ ተመልሰው ከመጡ በኋላ ብዙ ልጆች ነበሩ፣ በቤት ያልነበራቸው፣ ቤተሰቦች ያልነበራቸው እና ባላቸው ደሞዝ እነዛን ልጆች ይረዱ ነበረ። አሁን ይታይ ኮሪያ፣ ሳውት ኮሪያ ትልቅ ደረጃ ደርሳ አስበው፣ እኛንም እየረዳች ነው፣ እየተመለሰ ነው። መስሪያ ቤት ሳያቸው ሳውት ኮሪያኖች እዛም ላሉትም እዚህም ላሉትም በጣም ይረዳዳሉ እና ይሄ ብዙ ኦፖርቹኒቲ ይከፍትላቸዋል እና ይህን ሳይ እኔም የአገሬን ሰው አስባለሁ እና እኛ በጣም የሚገርም ሄስትሪ ያለን ሕዝቦች ነን እና እያደግን ነው ያለ ነው። አሁን ግን መረዳዳት አለብን፣ መረዳዳት አለብን እና ብዙ የምናደርሰው ስራ አለ ገና ብዙ አድርሰናል። አደዋ አለ፣ ብዙ ነገር መግለጽ እችላለሁ። ለሰዓት ሽሚያስል አንዳንድ የመጨረሻ ጥያቄዎች ስላሉን ነው የምፈጥንባችሁ። መረዳዳት የሚለው ቁልፍ መልእክት ከአድማጮቻችን ጆሮ የደረሰ ይመስለኛል። እነኚህ ሁሉ ስራዎች የሚጀምሩት ከአንዲት ትንሽ ነጠላ ሀሳብ፣ አንድ አጋጣሚ ሊሆን ይችላል። አንድ የፈጠራ ስራ ትልቅ ከመሆኑ በፊት የሚነሳውና የፈጠራ ሂደትን ማስረዳት የፈጠራው ሂደትን ያህል ጥልቀት ያለው ጉዳይ ማንሳት ይጠይቃል። እረዳለሁ። ከአንዲት ትንሽ ነጥብ የሚነሳ ሀሳብ ትልቅ ስራ ለማሰራት የሚችልበት ሂደት የተለያየ እንደመሆኑ ለእናንተ እንዴት ነው የሚጀምረው? እንደው በግልህ የፈጠራ ስራ ስትሰራ ያለውን ሂደት ዳዊት፣ ከአንተ ልጀምር። ባጭሩ ከነገርኩ ትልቁ ነገር ሀሳብ ከማሰብ በፊት ማወቅ ያለበት ህዝቡን ነው። ማን ነው ይሄንን የሚያየው? ምንድን ነው ማስተዋወቅ የምፈልገው እና ለማን ነው ማስተዋወቅ የምፈልገው? እና የእነሱ ሀሳብ የእነሱ ፍቅር ምንድን ነው? አሁን የፊፋን በታይ ልባቸው ታክር ላይ ትልቅ ነው እና በእሱ አስተሳሰብ ሄደን እዚህ ትልቅ ዲኩስ ፉትቦል አይዲያ ላይ ደረስን እና ሁሌ ማሰብ ያለብን ሰው በሰው በኩል አስተሳሰባቸው ምንት ነው ብላ ተመልካቹ ወይም ታዳሚው የሚያስበውን ማወቅ ሀሳብህን ወዴት እንድትወስደው እንደሚችል የሚረዳል። ና እሱ ትልቁ ነው ነው ያልከን እዝራ፣ በተለያዩ ቀደም ብዬ ባስተዋወቅኳቸው የጥበብ ዘርፎች ውስጥ ትልልቅ ስራዎችን ሰርተሃል። አንተስ ምን አይነት መንገድ ነው የምትከተለው? ሀሳብ ብልጭ ሲልልህ ሸራው ላይ ከማስፈርህ ወይም የምስላዊ ቅብብር ቪዲዮ ከመስራትህ ወይም ሌላ የሥነ ጥበብ ዘርፍ ከመከተልህ በፊት ምን ይመስላል በአብዛኛው የሚከሰተው? እሺ እኔ የፈጠራ ምንጭ ብዬ ማስበው እንትን ነው የቀን የቀን ተቀን ኑሮ ነው እና የቀን በቀን ኑሮ በቃ ማንኛውም የምንፈልገው አይነት መማሪያ በኩሎ ማለት ይቻላል። እኛ ግን በደንብ አናስተውሎም። እና ግን በደንብ ብናስተውል በቀላሉ እንኳን እኛም ሶስታችን ራሳችን የምንነጋገረውም ይሄን ኬሽን ቪዲዮ በሰራው ብዙ አይነት ማንነታችን ያለንበት ቦታ ያ ሁላ ብዙ የሚይዘው ኢንፎርሜሽን መረጃ አለ እና በጣም እኔ እንስፓር የሚያደርገኝ የቀን በቀን አይነት ሁኔታ ነው። እና በስራ ምትት ለማድረግ በጣም የምሞክረው በተቻለ መጠን ህይወት እንዲመስል ነው የምሞክረው። በኋላ ግን ያው ይሄ ብለን በቀን በቀን የምናየው ምንም ትልቅ ፍልስፍና የሌለውም ብለን የምናስበው ነገር ግን በደንብ ብታስተውለው ራሱ ጊዜ ያመለክታል፣ ቦታ ያመለክታል፣ ታሪክ ያመለክታል፣ ኢኮኖሚ ያመለክታል፣ ፖለቲካ ብዙ ነገር ኬር ያደርጋል። አንድ ስምፕል ቀላል ነገር ምን ነው እና ለእኔ በጣም ትልቅ ንስ አሁንም አገኘው በፊትም ወ የማገኘው ይሄ ከህይወት የምለምደው በህይወት የማየው። እዝራውቤ ዳዊት መስፍን ሌሎች የጥበብ ስራዎችን እና ስራዎቻችሁን የሚመለከቱ ነጥቦች ይዘን በሌላ ጊዜ መልሰን እንደምንገናኝ ተስፋ አድርጋለሁ። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ከባህልና ማህበረሰብ የአሜሪካ የመዝናኛ ዝግጅት ይቀጥላል። በካንዲ ስታተን የአርኤንቢ እንቁ ዙሪያ የሚያተኩር ነው። ሰለሞን ክፍሌ ያቀርበዋል። Forever, someone who can capture my soul in a heartbeat and stay for all time. Ooh, what I'm praying for is a match made in heaven. Someone who will worship my body and still put his heart on the line. ላይፍ ሃፕንስ የተሰኘው አዲሱ አልበም እንደ አውሮፓውያን ዘመን አቆጣጠር በ97 ዓ ም መስል ሾልስ አላባማ ፌም ስቱዲዮ ውስጥ በሙዚቃ ታሪክ የሠሩትን ሁለቱን ማለትም የ74 ዓመቷን ካንዲ ስታተንንና የሙዚቃ አቀናባሪውን ሪክ ሆልን እንደ እንደገና ለመጀመሪያ ጊዜ ማገናኘት ችሏል። በዚህኛው አዲሱ ሲዲ ላይ ከተቀረጹት 13 ሙዚቃዎች ሦስቱን ያቀናበረው ታዋቂው ሪክ ሆል ነው። ቀሪዎቹ አስሩ በሙሉ የተሰሩት በሌላው ዝነኛ አርቲስት ማርክስ ዊሊያምስ መሆኑ ታውቋል። ዊሊያምስ ከዚህ ቀደምም ከተወዳጆቹ ከስቲቪ ዋንደር፣ ከጆን ሌጀንድና ከታይለር ፔሪ ጋር የሠራ ሲሆን በመቅረጫ ስቱዲዮ ውስጥ አዲስ አሰራር ያስተዋወቀና የድምፃዊትና ሙዚቃ ደራሲ የካንዲ ስታትን ልጅ ነው። ምን ማድረግ እንዳለበት ልትነግረው ትችላለህ። ብዙ ሌሎች የሙዚቃ አቀናባሪዎች ግን ይህን አርጉ ማለት አትችልም። አንዳንዴ ስልክ ደውልለትና፣ ምን እንደሆነ ታውቃለህ? ሌሊቱን ሙሉ ስለዚህ ሙዚቃ ሳስብ ነው ያደርኩት። እናም የመጀመሪያውን ስንኝ እንደገና መስራት ስለምፈልግ አሁኑኑ ተነስቼ መምጣት አለብኝ ምክንያቱም በአሁኑ ሰዓት ጥሩ ድምፅ ማውጣት ስለምችል ጭምር ነው ስለው የሚሰጠኝ መልስ ታዲያ ቶሎ ነይና እንስራዋ የሚል ነው። ላይፍ ሃፕንስ በተሰኘው አልበም ላይ ምስጋና የሚገባቸው ሁለት የሙዚቃ አቀናባሪዎች ቢኖሩም ታዲያ ሙሉ በሙሉ የፕሮዤው ተቆጣጣሪ ራሷ ካንዲ ስታተን መሆኗን አርቲስቷ ታስረዳለች። በሕይወቴ ታሪክ ለመጀመሪያ ጊዜ ነው አሁን የራሴን ፕሮጀ ራሴ ስመራ። ገና የአምስትና የስድስት ዓመት ሕፃን ሳለው ጀምሮ ሰዎች ነበሩ ምን ማድረግ እንዳለብኝ የሚያዙኝ፣ ምን መዝፈን እንደምችልና እንደማልችል፣ እንዴት መዝፈን እንደሚኖርብኝም የሚነግሩኝ ሰዎች ነበሩ። ዛሬ ግን ለአምላክ ምስጋና ይግባውና ነፃ ነኝ። ራሴ የራሴን ዜማ ደርሳለሁ፣ በፈለግኩት መንገድ እጫወተዋለሁ። በአጠቃላይ የራሴ አለቃ ራሴ ነኝ፣ አዛዥ የለብኝም። ከአንዲስታትን ላይፍ ሀፕንስ ባለችው ዜማዋ የህይወትን ውጣውረድ ታስረዳለች። ብዙ ነገሮችን አሳልፍ ያለው ከማይሆኑ ሰዎች ጋር ገጥም ያለው ጥቃት ያደረሱብኝ፣ አፍላፊ የተናገሩኝ፣ ያዋረዱኝ አሉ። እነዚህ ሁኔታዎች ካጋጠሙኝ በኋላ ተረጋግቼ ይቀመጥና የደረሰብኝን ነገር እጽፋለሁ። እንዲያውም በህይወቴ ውስጥ አንድ ሰው ገጥሞኛል፣ ሁሌም በሚስጥር ሊይዘኝ የሚፈልግ እርሱ ለብቻው ተነስቶ ሄድና አንቺ በመኪናሽ ነይና እዚያ ቦታ እንገናኝ ይለኛል። የእኔ ምላሽ ታዲያ በህልምህ ነው የሚል ነው። they've been through it too. so we all can relate. ምክንያቱም እርሱም በእንደዚያ እኔ ባሳለፍኳቸው አይነት ሁኔታዎች አልፏላ። ስለዚህ ሊያገናኛቸው ይችላል። በዚህ በካንዲስታትን አዲሱ አልበም ላይ ከተቀረጹት ተወዳጅ ስልቶች አንደኛው አይ ኤንድ ኢዚ ቱ ላቭ የሚለው ይገኝበታል። ሪክ ሆል ነው ያቀናበረው። በ1970ዎች ውስጥ በራሱ የተቀናበረውን አሻሽሎ ሰርቶታል። እዚህ ላይ ወደ ብሉስ የሙዚቃ ስልት ያደላል። Candy Staten, John Paul White, and Jason Isbel, Bagara, and Dehaor Dutan. I need it to love. Scars have made me black and blue. But I feel a አድማጮች እኛም የምሽቱ ስርጭት በዚሁ ተጠናቋል። በሦስት ሰዓት ላይ በ22 እና በ25 ሜትር ባንዶች እንጠብቃቸዋለን። በዚህ ሙዚቃ እንቆይ። Love